እንደ አውሮፓ አቆጣጠር በ2015 ዓ ም በአውሮፓ የተከሰተውን የስደተኞች ቀውስ ተከትሎ ማልታ ዋና ከተማ ቫሌታ ላይ በተደረገ የአፍሪካና የአውሮፓ ሕብረት መሪዎች ጉባኤ ለስደት የሚዳረጉትን አስገዳጅ ምክንያቶች ለማስወገድ የሚያስችል የተባለ የአፍሪካ የስደተኞች መርጃ ፈንድ መመስረቱ የሚታወስ ነው። በዚህ ፕሮግራም መሰረት የአውሮፓ ህብረት ከአፍሪካ መንግስታት ጋር እያደረገ ባለው ትብብር ወደ አውሮፓ የሚገቡትን ስደተኞች ቁጥር መቀነስ ቢችልም ስደትን ለማስቀረትና ይልቁንም በስደተኞች ላይ የሚደርሰውን ኢሰብኣዊ ድርጊት ለማስቆም ግን እንዳልቻለ ነው በሰፊው የሚነገረው። የአውሮፓ ህብረት ግን ስደተኞች በሚገኙባቸው ቦታዎች የተሻሉ አገልግሎቶች እንዲሰጡና አስተናጋጅ ማህበረሰቦችም ድጋፍ እንዲያገኙ እንደሚያደርግ በመግለጽ እነዚህ ፕሮጀክቶችም ለዚህ ዓላማ የተቀረጹ መሆኑን አስታውቋል። ወደ አውሮፓ ከሚመጡት የአፍሪካ ስደተኞች ይልቅ እዚህ አፍሪካ የሚገኙት ስደተኞችና የተፈናቀሉት ህዝቦች በእጅጉ እንደሚበልጥ የሚታወቅ ቢሆንም በእነዚህ ሀገሮች የሚገኙትን ስደተኞች ስለመርዳት የሚደረገው ጥረት ግን አነስተኛ እንደሆነና ትኩረትም እንዳልተሰጠው ነው የሚነገረው። የአፍሪካ ቀንድ ሀገሮችም እያንዳንዳቸው የበርካታ ስደተኞች ምንጮች ቢሆኑም በአንጻሩ ደግሞ በርካታ ስደተኞችንም የሚያስተናግዱ በመሆናቸው እዚያ የሚገኙትን ስደተኞችና አስተናጋጅ ማህበረሰቦችን ለመርዳት እነዚህ ፕሮጀክቶች እንደተቀረጹ ነው የሚገለጸው። የአውሮፓ ኮሚሽን ቃል አቀባይ ሚስተር ካርሎስ የፕሮጀክቶቹን ዓላማና አተገባበር ለዶቼቬሌ ሲያስረዱም ይህንኑ ነበር አጠናክረው የገለጹት። የዚህ የስደተኞች እርዳታ ገንዘብ ወይንም ፈን ዓላማውም በአካባቢው ያሉትን ስደተኞችና የተለያዩ ችግሮችን የተጋፈጡ ያሉትን ተቀባይ ማህበረሰቦችን ለመርዳት ነው። በተመደበው ገንዘብ በሚተገበሩት ፕሮጀክቶች አማካኝነትም አንዳንድ እድሎችን ለመፍጠርና መሰረታዊ አገልግሎቶችን ለስደተኞችና ለአካባቢው ማህበረሰብ ለማቅረብ እንሞክራለን። ለ13 ፕሮጀክቶች ማስፈጸሚያ ከተመደበው 1744 ሚሊዮን ውስጥ ለሶማሊያ የተመደበው 50 ሚሊዮን ዩሮ ከፍተኛው ሲሆን ለኢትዮጵያ ደግሞ ለሶስት ፕሮጀክቶች ማስፈጸሚያ 38 ሚሊዮን ዩሮ የተመደበ መሆኑ ታውቋል። በየሀገሮቹ ስለሚመረጡት ፕሮጀክቶችና የገንዘቡ አመዳደብ ሁኔታ ሚስተር ካርሎስ ተጠይቀው ሲመልሱም ውሳኔ የምንሰጥበት የራሳችን አሰራርና አመራር ያለን ሲሆን ከአጋር ድርጅቶች ጋር በመሆን ነው የምንሰራው። የሚተገበሩትም በዓለም አቀፍ ድርጅቶችና በልማት ተቋሞች በኩል ነው በማለት ጠንካራ የቁጥጥርና የትግበራ ስልት የተዘረጋ መሆኑን አስታውቀዋል። የአውሮፓ ህብረት በስደተኞች ላይ በርካታ ውሳኔዎችን ያስተላልፈና ብዙ ፕሮግራሞችንም የቀረጸ ይሁን እንጂ ስራዎቹ ሁሉ ስደተኞችን ወደ አውሮፓ እንዳይገቡ በመከላከል ላይ ያተኮሩና የስደተኞችን መብት ከግምት ውስጥ ያላስገባ ነው በመባል ይወቀሳል። አምነስቲ ኢንተርናሽናል በቅርቡ ባወጣው መግለጫ የአውሮፓ ህብረት የስደተኞች ፖሊሲ በሊቢያ የስደተኞች ንግድ ላይ የራሱ የሆነ አስተዋጽኦ አድርጓል ሲል ተችቷል። ሚስተር ካርሎስ ግን ይህንን በጽኑ በመቃወም ህብረቱ በዋናነት የስደተኞችን መብት ለማስከበር ይሰራል በማለት ተከራክረዋል። የስደተኞች መብት መከበርና የሰብእናቸው መጠበቅ ዋና ትኩረት የምንሰጠው ጉዳይ ነው። የሰብአዊ መብቶች መከበርና መጠበቅ ጉዳዮች ከአጋሮቻችን ጋር በምናደርጋቸው ግንኙነቶች መሰረቶች ብቻ ሳይሆኑ በቅድሚያ የምንወያይባቸው መሰረታዊ እሴቶቻችን ናቸው በማለት የሚቀርቡትን ወቀሳ፣ ክሶች አስተባብለዋል። በተመሳሳይ ሁኔታም ለምዕራብ አፍሪካና የሳህል ሀገሮች ለተለያዩ የስደተኞች መርጃ ፕሮጀክቶች ማስፈጸሚያ ገንዘብ የተመደበ መሆኑንም ከኮሚሽኑ የወጡ መረጃዎች አስታውቀዋል። ገበያው ንጉሴ ለዶቸ ቬሌ ራዲዮ፣ ብራስልስ